ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ ሶስት እስከ አራት ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ፕሮግራም አሁን ጀመረ። ጤና ይስጥልን እንደምናምሽታችኋል አድማጮቻችን፣ ከዋሽንግተን ዲሲ የማክሰኞ ሚያዝያ 21 2006 ዓ.ም ፕሮግራማችን ይዘን ቀርበናል። አስተናጋጆቻችሁ አዲሱ አበበና ቆንጂት ታየነን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የአፍሪካ ጉብኝታቸውን ሊጀምሩ ነገ ረቡዕ አዲስ አበባ ይገባሉ፣ የምሽቱ ርዕሰ ዜናችን ነው። ይህ በእንዲህ እንዳለ በማዕከላዊ የወንጀል ምርመራ ጣቢያ አርብና ቅዳሜ በቁጥጥር ስር ውለው ምርመራ እየተደረገባቸው ያሉት ሶስት ጋዜጠኞችና ስድስት የጦማ ለማል ጸሐፊዎች በአስቸኳይ ጉዳያቸው ታይቶ እንዲፈቱ የዩናይትድ ስቴትስ መንግስት ጠይቋል። We urge the government of Ethiopia to expeditiously review the cases of these detainees and promptly release them. የኢትዮጵያ መንግስት የታሳሪዎቹን ጉዳይ በፍጥነት ተመልክቶ በአስቸኳይ እንዲፈታቸው በጥብቅ እንጠይቃለን። ይህንን ጉዳይ ለኢትዮጵያ መንግስት ባለስልጣናት በአዲስ አበባ በሚገኙ ወኪሎቻችን በኩል ጠይቀናል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄን ሳኪ ከተናገሩት የተወሰደ ነው። የምሽቱ አብይ ርዕስ ይተነትነዋል። ከአዲስ አበባ ማስተር ፕላን ጋር በተያያዘ በተለያዩ የኦሮሚያ ከተሞች የተነሳው ተቃውሞ እንደቀጠለ መሆኑ ተነግሯል። ዘገባ ይኖረናል። ዩኤንኤችሲአር ክረምቱ ሳይገባ ተሽቀዳድመን ለደቡብ ሱዳን ተፈናቃዮች መድረስ ያስፈልገናል ሲል አሳሰበ። ዘገባ አለ። በዚህ ላይም ሐኪሞን ይጠይቁ፣ ንግድና ምጣኔ ሀብት፣ እንዲሁም ግብርና የዛሬ መደበኛ ፕሮግራሞች ናቸው። ዝግጅታችንን ቴሌ ላይምባክ ይመራልናል። መልካም ምሽት። ወደ ዜናው እናልፋለን። ቀደም ሲል ጠቆም እንዳደረግ ነው በአፍሪካ አጭር ጉብኝት ሊያደርጉ የተዘጋጁት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ነገረው አዲስ አበባ ይገባሉ። ኬሪ በስድስት ቀናት ጉዟቸው ዲሞክራቲክ ኮንጎ ሪፐብሊክንና አንጎላንም ይጎበኛሉ። የዩናይትድ ስቴትስ ዲፕሎማቶች እንደሚሉት የኬሪ ጉዞ ዓላማ ዴሞክራሲያዊ ልማትንና የሰብአዊ መብቶች ከበሬታን ለማበረታታት ነው። ውጭ ጉዳይ ሚኒስትሩ አህጉሪቱን ያሳድጋሉ ከሚባሉ የሲቪል ማህበረሰብ መሪዎችና ወጣቶች ጋርም እንደሚገናኙ ታውቋል። ኬሪ በአዲስ አበባ ቆይታቸው የሚያተኩሩት በደቡብ ሱዳን ቀውስ ላይ ሲሆን ከሱዳን ባለስልጣናት ጋርም ይገናኛሉ ተብሏል። የዩናይትድ ስቴትሱ ዲፕሎማት ከኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝና ከውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም ጋርም ይገናኛሉ ተብሏል። ኬሪ የአዲስ አበባ ጉብኝታቸው ይፋ የሆነው ዘጠኝ ጋዜጠኞችና አምደኞች ወይም ብሎገርስ በታሰሩ በቀናት ልዩነት ውስጥ መሆኑ ነው። ይህንኑ ጉዳይ የጋዜጠኞች መታሰር ማለት ነው ለባለስልጣኑ ለኢትዮጵያ ባለስልጣናት ያነሱ እንደሆነም በትዊተር ተጠይቀው ጉዳዩ ከፍተኛ መሆኑን ዩናይትድ ስቴትስ ደግሞ ለዲሞክራሲያዊ ስርዓት ምስረታና ለፕሬስ ነጻነት ያላት አቋም የጸና መሆኑን እሳቸውም በትዊተር መልሰዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ግብጽ በ683 ግለሰቦች ላይ የሞት ፍርድ መፍረዷን አጥብቀው አውግዘዋል። በገፍ የተሰጠው ፍርድ ወይም በጅምላ የተሰጠው ፍርድ በጣም የሚያስደነግጥና የሚያስቆጣ ነው ብለዋል። ኮሚሽነሯ ግብጽ የፈረመችበትን ዓለም አቀፍ የሰብአዊ መብት ሕግንም ይጥሳል ሲሉ ነቅፈዋል። ሊሳ ሽላይን ጄኔቫ ከሚገኘው የከፍተኛ ኮሚሽነሯ ጽህፈት ቤት የላከችውን ዘገባ አዳነች ፍስሀዬ ታቀርባለች። በደቡብ ካይሮ በምትገኘው አልምኒያ ከተማ ያለው የግብፅ የወንጀለኛ ፍርድ ቤት በ683 ግለሰቦች ላይ የሞት ቅጣት ሲበይን በሁለት ወራት ውስጥ ለሁለተኛ ጊዜ ነው። ይኸው ፍርድ ቤት ባለፈው መጋቢት ወር አንድ ፖሊስ ገድለዋል በሚል ክስ በ529 ከስልጣን የተወገዱት ፕሬዚደንት መሐመድ ሞርሲ ደጋፊዎች ላይ የሞት ቅጣት እንደፈረደ ይታወቃል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ኃላፊ ናቪ ፒላይ ግብፅ የዓለም አቀፍ እምነት የሆነውን ፍትሐዊ ፍርድ የማግኘት ዋስትናን ረግጣለች በማለት ከሰዋል። ሰብአዊ መብት የማክበር ኃላፊነቷን እንድትጠብቅ በዓለም አቀፍ ደረጃ የቀረበላት ጥሪንም ችላ ብላለች በማለት ከሰዋል። የኮሚሽነሯ ቃል አቀባይ ራቪና ሻማድ ሳኒ ከ883ቱ ተከሳሾች አብዛኞቹ የተፈረደባቸው በሌሉበት ሲሆን የጠበቃ ተደራሽነትም አልነበራቸውም ብለዋል። ምስክሮች በተባሉት ሰዎች ላይ መስቀለኛ ጥያቄ የማቅረብ እድል እንዳልነበረ ሻመድ ሳኒ አስገንዝበዋል። አብዛኞቹ የተፈረደባቸው እስር ቤት እንኳ ሳይገቡ ነው። ሲፈረድባቸውም በፍርድ ቤቱ አልነበሩም። አንዳንዶቹ ያልታሰሩ ሊሆኑ ይችላሉ። አንዳንዶቹ ደግሞ ከሀገር ወጥተው ሊሆንም ይችላል። የሚሰሙት ወሬዎች እርስ በርሳቸው የሚጻረሩ ናቸው። አንድ ዘገባ እንደሚለው የሞት ፍርድ ከተበየነባቸው ሰዎች አንዱ ከሞተ ቆይቷል። በግብጽ ሕገ መንግስት መሰረት የሞት ቅጣቶች በታላቁ ሙፍቲ መታየት ይኖርባቸዋል። ይሁንና የሃይማኖት መሪ አመለካከት በፈራጁ ዳኛ ላይ የአሳሪነት ቦታ የለውም። ታላቁ ሙፍቲ መጀመሪያ ላይ ከተፈረደባቸው ሰዎች 529 የሚሆኑ ተከሳሾች የሞት ፍርዱ እንዲቀነስላቸው ምክረ ሐሳብ አቅርበዋል። ዳኛው የ37 ተከሳሾች የሞት ፍርድ እንዲጸና ትላንት ሰኞ አዘዋል። የሌሎቹን የሞት ቅጣት ግን ወደ 25 ዓመታት እስራት እንዲቀነስ ፈርደዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። የአውሮፓ ህብረት በዩክራይን የአገር ውስጥ ፖለቲካ ጥሩ ግንዛቤ የለውም ስትል ሩሲያ ከሰሰች። ህብረቱ አዲስ ማዕቀብ ሊጣልባቸው የታቀዱ 15 ኢላማዎችን ዝርዝር ይፋ በማድረጉ ነው ሩሲያ ይህን ክስ ያሰማችው። የሩሲያ ውጭ ጉዳይ ሚኒስቴር ክሱን አስመልክቶ ባወጣው መግለጫ ይህ የአውሮፓ ህብረት ማዕቀብ በደቡባዊ ምስራቅ የተቃጣ አዲስ እና ዘመንኛ የናዚ አስተሳሰብ ነው ብሏል። ህብረቱ ዛሬ ማክሰኞ ይፋ ካደረገው ማዕቀብ በተጨማሪ የዩናይትድ ስቴትስ የገንዘብ ሚኒስቴር ገንዘባቸውን እንዳያንቀሳቅሱና ወደ ዩናይትድ ስቴትስ የሚያደርጉትም ጉዞ መታገዱን ያካተተ ማዕቀብ ያነጣጠረባቸውን የሰባት የሩሲያ ባለስልጣናት ስምና የአሥራ ሰባት ኩባንያዎችን ዝርዝር ይፋ ማድረጉ ይታወሳል። ዩናይትድ ስቴትሱ ማዕቀብ ዓላማ እንደ ህብረቱ ማዕቀብ ሁሉ ሩሲያ በጎረቤቷ ዩክራይን ውስጥ ጉዳይ እጇን በተደጋጋሚ በማስገባቷ ነው። ክሬምሊን ለዚህ ማዕቀብ ምላሹ የዋዛ እንደማይሆን ገልጧል። ጃፓንም ዛሬ ይፋ ባደረገችው መግለጫ የ23 ሩሲያውያንን ቪዛ እንደምትሰርዝ አመልክታ ምክንያቱ ያው በዩክሬን የውስጥ ጉዳይ መግባቷ መሆኑን አብራርታለች። ይህ በእንዲህ እንዳለ የሩሲያው መከላከያ ሚኒስትር ሰርጌይ ሺጉ ለዩናይትድ ስቴትስ አቻቸው ቼክ ሄግል የሩሲያ ወታደሮች ምስራቅ ዩክራይንን እንደማይወሩ ቃላቸውን እንደሰጧቸው ፔንታገን ማለት የዩናይትድ ስቴትስ መከላከያ መስሪያ ቤት አስታውቋል። በአራት የእስያ ሀገሮች ጉብኝት ላይ የሚገኙት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ጉብኝታቸውን እያገባደዱ ባሉበት በአሁኑ ወቅት በቻይና የውጭ ፖሊሲ ላይ የሰላ ሂስ ሰንዝረዋል። ፕሬዚደንት ኦባማ ማኒላን ለቀው ከመውጣታቸው በፊት ለዩናይትድ ስቴትስና ለፊሊፒንስ ወታደሮች ባሰሙት ቃል አስተዳደራቸው ከቻይና ማሪታይም ጋር ባለው ውዝግብ አቋሙ ባለው ውዝግብ አቋሙ የጸና መሆኑን አበክረው ተናግረዋል We believe that nations and peoples have the right to live in security and peace and have their sovereignty. ሁሉም ሀገሮችና ህዝቦች ሉዓላዊነታቸውና የግዛት አንድነታቸው ተጠብቆ በሰላም የመኖር መብት እንዳላቸው እናምናለን። ዓለም አቀፍ ህግና ስርዓት እንዲጠበቅ፣ የመዘዋወር ነጻነት እንዲከበርም እንሻለን። ውዝግቦች የሚፈቱት በውይይትና በንግግር እንጂ አንዱ ሌላውን በማስፈራራት ሊሆን አይገባም። ቻይናን በስም ያልጠቀሰው የሚስተር ኦባማ አስተያየት ይፋ የሆነው ትናንት ዋሽንግተንና ማኒላ አዲስ የሴኩሪቲ ስምምነት ከተፈራረሙ በኋላ መሆኑ ነው። በሁለት የሶሪያ ከተሞች በተካሄዱ የቦምብና የአዳፍኔ ጥቃቶች ከ50 በላይ ሰዎች መሞቱ። በሆምስ ከተማ በደረሰው ጥቃት 36 ሰዎች ሲገደሉ፣ በባለሥልጣናት ገለጣ መሠረት ጥቃቶቹ ከ85 ሰዎች በላይ አቁስለዋል። ይህ በእንዲህ እንዳለ በዋና ከተማዋ ደማስቆ የደረሰው የአዳፍኔ ጥቃት ቢያንስ 12 ሰዎችን ገድሎ ከ50 በላይ አቁስሏል። የሶሪያ መንግስት ጥቃቶቹ የአሸባሪ ስራ ናቸው ይላል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሁከቱ መቆም እንዳለበት ቢያሳስብም ለሰብአዊ መብቶች መከበር የቆመው ድርጅት ሂውማን ራይትስ ዎች የመንግስት ወታደሮች በአሌፖ ከተማ ለደረሰው ጥቃት አጸፋዊ እርምጃ መውሰዳቸውን ገልጧል። ከ300 በላይ ሰዎች ለሞቱበት ወይም ለጠፉበት የደቡብ ኮሪያ የመርከብ አደጋ መንግስቴ በቂ መልስ አልሰጠም በማለት ፕሬዝደንቷ ይቅርታ መጠየቃቸው ተገልጿል። የደቡብ ኮሪያ ፕሬዝደንት ፓርክ ዩንሂ ዛሬ ማክሰኞ ለምክር ቤታቸው ባሰሙት የይቅርታ መጠየቂያ መግለጫ አስተዳደራቸው የሚያዚያ ስምንቱን አደጋ ለማስቀረት ባለመቻሉም ይቅርታ ጠይቀዋል። ፕሬዝደንቷ አክለውም እንዲህ አይነቱ ከባድ ጥፋትና እልቂት ሲደርስ በቶሎ ምላሽ የሚሰጥ መንግስታዊ ተቋም ለመመስረትም ቃል ገብተዋል። 사전에 사고를 예방하지 못하고 초동 대응과 수습이 미흡했던 데 대해. ቦራ ሳሮ አደጋውን ማስወገድ ባለመቻላችን ይልቁንም ከመነሻው በቂ የሆነ ዝግጅት ባለመደረጉ ይቅርታ መጠየቅ አለብኝ ነው ያሉት የደቡብ ኮሪያዋ ፕሬዚደንት። በነገሩ ልቤ ክፉኛ በመሰበሩ ይህ ይቅርታ በአደጋው ውዶቻቸውን ላጡ ወገኖቼ በቂ ለመሆኑ እርግጠኛ አይደለሁም ሲሉም አክለው ተናግረዋል። እጅግ ውድ ሕይወት የጠፋበት አደጋ በመሆኑ መላውን ህዝቤን ነው ከልብ የመነጨ ይቅርታ የምጠይቀው ብለዋል ፕሬዝደንቷ። ከዚህ የደቡብ ኮሪያ የመርከብ አደጋ እስካሁን አንድ መቶ ዘጠና ሶስት አስከሬኖች ብቻ ናቸው የተገኙት። ከመቶ በላይ ሰዎች ወይ ሞተዋል አሊያም የደረሱበት እንዳልታወቀ ነው ለጊዜው ያለው መረጃ የሚያመለክተው። በመጨረሻም ሰሜን ኮሪያ ከደቡብ ኮሪያ ጋር ባላት ድንበር አቅራቢያ የከባድ ጦር መሳሪያዎች ልምምድ መጀመሯ ተገልጧል። የደቡብ ኮሪያው መከላከያ ሚኒስቴር ቃል አቀባይ ኪም ሚንሲኦክ ዛሬ ማክሰኞ በተናገሩት ቃል ስለታቀደው ልምምድ መረጃው ከፒዮንግያንግ መምጣቱን ይናገራሉ። 북한의 통관 사격 훈련 계획은 오늘 중에 ልምምድ ይደረግባቸዋል ተብሎ የተጠቀሱት አካባቢዎች በሰሜኑ መስመር ላይ ቢሆኑም፣ ደቡብ ኮሪያ ግን ለነዋሪዎቹ ደህንነት ጥንቃቄ ያደርጋል ያሉት ቃል አቀባዩ ወታደራዊ ልምምዱ ወደ ክልላችን ከገባ ግን አጸፋዊ ምላሹን እንደምንሰጥ ልንገልጽላቸው እንወዳለን ብለዋል። የደቡብ ኮሪያ ወታደራዊ ባለሥልጣናት ሰሜን ኮሪያ ሃምሳ ያህል ከባድ የጦር መሳሪያዎች መተኮሷን ቢገልጡም አንዱም ግን ወደ ደቡቡ ክልል እንዳልወደቀ ነው የተናገሩት። አድማጮች ዜናው አበቃ። የዓለም ዜናውን አደመጥን። አድማጮች እያስተናገድናቸው ያለነው አዲሱ አበበና ቆንጂት ታየነን። በሁለተኛው አጋማሽ ሐኪሞን ይጠይቁ እንዲሁም ንግድና ምጣኔ ሀብት ደግሞም ግብርና ፕሮግራም ተሰናድተዋል። የእናንተ አስተያየቶችም አሉ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በማዕከላዊ የወንጀል ምርመራ ጣቢያ አርብና ቅዳሜ በቁጥጥር ስር ውለው ምርመራ እየተደረገባቸው ያሉት ሶስት ጋዜጠኞችና ስድስት የጦማር ጸሐፊዎች ወይም ብሎገርስ በአስቸኳይ ጉዳያቸው ታይቶ እንዲፈቱ የዩናይትድ ስቴትስ መንግስት ጠይቋል። የተለያዩ የመብት ተሟጋች ድርጅቶች የጋዜጠኞቹና ጦማር ጸሐፊዎቹን እስራት በመቃወም በአስቸኳይ እንዲፈቱ በመጠየቅ ላይ ናቸው። ሄኖክ ሰማ ጊዜር ዝርዝሩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዛሬው እለት ባወጣው መግለጫ በኢትዮጵያ በማዕከላዊ የወንጀል ምርመራ ጣቢያ አርብና ቅዳሜ በቁጥጥር ስር ውለው ምርመራ እየተደረገባቸው ያሉት ሦስት ጋዜጠኞችና ስድስት የዞን ዘጠኝ ጦማር ጸሐፊዎች የተያዙበት ሁኔታ በእጅጉ እንዳሳሰበው ገልጾ ጉዳያቸው በፍጥነት ታይቶ በአስቸኳይ እንዲፈቱ ጠይቋል። We urge the government of Uh, we have raised uh, these concerns on the ground directly with the government of Ethiopia. And we, of course, reiterate our longstanding concern about the abridgment of the freedom of press and the freedom of expression in Ethiopia and urge the government of Ethiopia to fully adhere. የኢትዮጵያ መንግስት የታሳሪዎችን ጉዳይ በፍጥነት ተመልክቶ በአስቸኳይ እንዲፈታቸው በጥብቅ እንጠይቃለን። ይህንን ጉዳይ ለኢትዮጵያ መንግስት ባለስልጣናት በአዲስ አበባ በሚገኙ ወኪሎቻችን በኩል ጠይቀናል። በዚህ አጋጣሚ በኢትዮጵያ የሚታየውን የመናገር ነፃነትና የመገናኛ ብዙሃን ነፃነት ላይ የሚታዩ ጥሰቶችን ለማሳሰብ እንወዳለን። የኢትዮጵያ መንግስት በሕገ መንግስቱ ያረጋገጣቸውን ነፃነቶች እንዲያከብር እንጠይቃለን። ጄን ሳኪ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ አዲስ አበባ በደቡብ ሱዳን የሰላም ድርድርና ሌሎች አህጉራዊ ጉዳዮች ላይ ያተኮረ ልዑክ ከመምራታቸው ከጥቂት ቀናት በፊት ነው እስራቶቹ የተፈጸሙት። የውጭ ጉዳይ ሚኒስትሩ በኢትዮጵያ የሚታየው የመገናኛ ብዙሃን ጥሰትን አስመልክቶ ኒክ ክርስቶፍ የተባለ ዕውቅ የኒውዮርክ ታይምስ ጋዜጠኛ በትዊተር የሰፈረውን ጽሑፍ ተንተርሰው በሰጡት የትዊተር መልስ ጥቅስ አትኩሮት የምንሰጠው ጉዳይ ነው። ዩናይትድ ስቴትስ በዓለም ዙሪያ የመገናኛ ብዙኃን ነጻነት እንዲስፋፋና እንዲከበር ቁርጥ የሆነ አቋም አላት ብለዋል። ከታሳሪዎቹ መካከል አንዳንዶቹ ባለፈው ጆን ኬሪ አፍሪካን በጎበኙበት ወቅት በቢቢሲ የዜና አውታር በተሰናዳ ውይይት ላይ ጥያቄ የጠየቁና ያወያዩቸው ወጣቶች ናቸው። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጄን ሳኪ ኬሪ በኢትዮጵያ ጉብኝታቸው ይህን ጉዳይ ከመንግስቱ ባለስልጣናት ጋር እንደሚያነሱት ጠቁመዋል። ቶም ሮድስ የሲፒጄ የምስራቅ አፍሪካ ወኪል ናቸው። በትናንትና ዕለት የመብት ተሟጋች ቡድኑ ሁማን ራይትስ የጋዜጠኞች መብት ተቆርቋሪ የሆነው አርቲክል 19 በኢትዮጵያ ሦስቱ ጋዜጠኞችና ስድስቱ የጦማር ጸሐፊዎች መታሰራቸው እንዳሳሰባቸው ገልጸው በአስቸኳይ እንዲፈቱ ጠይቀዋል። በማህበረሰብ ድረገጽ፣ በተለይ በትዊተርና በፌስቡክ ጋዜጠኞቹን ተስፋለም ወልደየስ፣ አስማማው ኃይለ ጊዮርጊስና ኤዶም ካሳዬ እንዲፈቱ የሚጠይቁ ጽሑፎች እየተሽጎደጎዱ ነው። የዞን ዘጠኝ የጦማር ጸሐፊዎችን ፍቱ፣ የመገናኛ ብዙኃንን ነጻነት አክብሩ የሚሉ መልእክቶች በስፋት በመስተናገድ ላይ ናቸው። የኢትዮጵያ መንግሥት ባለሥልጣናት በጉዳዩ ላይ ምንም አይነት አስተያየት ከመስጠት ተቆጥበዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። አድማጮች ከአዲስ አበባ አጎራባሽ ከተሞችና ከዋና ከተማዋ ማስተር ፕላን ጋር ተያይዞ ሰሞኑን በተለያዩ የኦሮሚያ ከተሞች ውስጥ የተነሳው ተቃውሞ እንደቀጠለ መሆኑ ተነግሯል። በዚህ ላይ ዘገባ እያጠናቀርን ነው፣ እንደደረሰ እናቀርባለን። ወደ ቀጣዩ ዘገባ እንሂድ። የክረምቱ ዝናብ መንገዶችን አስቸጋሪ ከማድረጉ አስቀድሞ በጦርነት ለተፈናቀሉ ብዙ ሺህ ደቡብ ሱዳናውያን ለሕይወት አስጊ የሆኑ ቁሳቁሶችን ለማድረስ ጥድፊያ ላይ መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር አስታውቋል። ሊሳሽ ላይን ከድርጅቱ ዋና ጽሕፈት ቤት ከሚገኝበት ጄኔቫ ለአሜሪካ ድምፅ የላከችው ዘገባ አለ። ሰሎሞን ክፍሌ ከአራት ወራት በፊት በመንግስቱ ወታደሮችና በተቃዋሚ ኃይሎች መካከል ውጊያ ከተቀሰቀሰ ወዲህ አንድ ሚሊዮን የሚጠጉ ደቡብ ሱዳናውያን ከቤት ንብረታቸው ተፈናቅለዋል። እነዚህ ሁሉ የሀገር ውስጥ ተፈናቃዮች በአሁኑ ወቅት የሚገኙት በሀገሪቱ ዙሪያ በተደራጁ አንድ መቶ ሰባ አምስት በሚደርሱ ጊዜያዊ መጠለያዎች ሲሆን ብዛት ያላቸውን የሚያስተናግደው በአፐርናይል ስቴት የሚገኘው ካምፕ እንደሆነ ተገልጿል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ቃል አቀባይ ፋቱማታ ሎዥን ካባ ከእነዚህ 175 ጊዜያዊ ካምፖች በአብዛኞቹ ያለውን ሁኔታ የሚገልጹት አሳዛኝ ሲሉ ነው። ተፈናቃዮች የመጠጥ ውኃ አያገኙም፣ የመጸዳጃ ስፍራም የላቸውም ይላሉ። የዚህ ሁሉ ሰቅጣጭ ሁኔታዎች ምክንያት ደግሞ መጠለያዎቹን በተገቢው መልክ ለማደራጀት በቂ የገንዘብ እርዳታ አለመኖርና የጸጥታ ጥበቃ ችግር መሆኑን ያስረዳሉ። ለዥን ካባ በፈለግነው ጊዜ ሁሉ ሁሉንም መጠለያዎች መድረስ አንችልም። ውጊያዎቹ የሚካሄዱባቸው አካባቢዎች ከቀን ቀን ይለዋወጣሉ። በመሆኑም ተፈናቃዮችም እንዲሁ ከአንዱ ስፍራ ወደ ሌላው ያለማቋረጥ ይጓዛሉ። በሄዱበት አካባቢ አዲስ ውጊያ ሲቀሰቀስ ደግሞ እንደገና ወደ ሌላ ስፍራ ለመሸሽ ይገደዳሉ። በደረሱበት ቦታ ሁሉ ደግሞ ምንም ነገር አያገኙም። የተባበሩት መንግሥታት መጠለያዎችን ጨምሮ አብዛኞቹ በተፈናቃዮች ብዛት የተጨናነቁ ናቸው። ቃል አቀባይ ለዣን ካባ እንደሚሉት ዩኤንኤችሲአር በዛሬው እለት ብቻ አንድ መቶ ሺህ ለሚሆኑ የደቡብ ሱዳን ተፈናቃዮች የሚውል የእርዳታ ቁሳቁስ ከዱባይ ወደ ጁባ ከተማ በአውሮፕላን ማጓጓዝ ጀምሯል። የድርጅታቸው ቅድሚያ ተግባርም በዋይት ናይል ስቴት ያሉ 23 ሺህ ተፈናቃዮችን አሁን ካሉበት ስፍራ ወደ ሌላ ማዛወር ነው። ምክንያቱንም ያብራራሉ። ሊዛወሩ የታቀዱባቸውን ስፍራዎች ቀደም ሲል ጎብኝተናል። እናም የተረዳ ነው ሰዎቹ ለመሄድ ፈቃደኞች መሆናቸውን ነው ኪሎ ቴን እየተባለ ከሚጠራው አሁን ካሉበት አካባቢ መንቀሳቀስና ወደ ሌላ ቦታ መዛወር አለባቸው። ምክንያቱም በቅርብ ቀናት ውስጥ ወደዚያ መድረስ አይቻልምና። ለዥን ካባ ጨምረው እንዳስረዱት የሀገር ውስጥ ተፈናቃዮቹ በሚገኙበት አንደኛው ስፍራ በዋይት ናይል ስቴት የክረምቱ ዝናብ መጣል ጀምሯል። ከባዱ ዝናብ የሚከተለው ግን ከመጪው ግንቦት ጀምሮ ነው። ይህ በእንዲህ እንዳለ ዩኤንኤችሲአርና ሸሪኮቹ በኢትዮጵያ ለሚገኙ ብዙ ሺህ የደቡብ ሱዳን ስደተኞች እርዳታ በመስጠት ላይ ናቸው። በቃል አቀባዩ መግለጫ መሠረት የረድኤት ድርጅቶች አንድ መቶ ሺህ ለሚጠጉ ጋምቤላ ውስጥ ለሚገኙ ተፈናቃዮች የሚሰጡትን እርዳታ እያሰፉ ይገኛሉ። ሰላሳ ሺህ የሚሆኑ ስደተኞችን ኩሌ አቅራቢያ ለማስፈር የሚችል ሌላ አምስተኛ ካምፕ የሚቋቋምበትን መሬት የማጽዳቱ ተግባር ተጠናቋል። በቀጣይ ወር ይከፈታል ሲሉ የዩንኤችአር ቃል አቀባይ ፋቱማታ ለዠንካባ አብራርተዋል። አድማጮች ቀደም ሲል የጠቀስነውን ከአዲስ አበባ አጎራባች ከተሞችና ከከተማዋ ማስተር ፕላን ጋር ተያይዞ በኦሮሚያ ከተሞች የተነሳው ተቃውሞ እንደቀጠለ መሆኑን የሚገልጸውን ዘገባ እንደደረሰን እናሰማችኋለን። አሁን ግን የዜናና የዘገባውን ክፍለ ጊዜ ነው የጀመርነው። በ22ና በ25 ሜትር ባንድ አጭር ሞገድ የሚተላለፈው ዝግጅታችን ይቀጥላል። አብራችሁን ቆዩ። በነጻው ቴሌፎን መስመር በ2022059942 የውስጥ መስመር 14 ከላካችሁልን አስተያየቶች ውስጥ ጥቂቱን እናሰማችሁ። አይ፣ ቪኦዎች ጤና ይስጥልን። እንደምናችሁ ደህና ናችሁ ወይ? ዛሬ ማስተላለፋችሁት ዝግጅታችሁ አንድ ምሁር ከኢትዮጵያ አንድ ምሁር ከአሜሪካ ያቀረባችሁት ዝግጅት በጣም ጥሩ ነው፣ ወቅታዊ ነው፣ አሳሳቢ ነው፣ አስፈላጊ ነው። ይሄ ኢንስቲትዩሽን መቋቋም አለበት መቋቋም አለበት። ኢምባሎ ኢንስቲትዩሽን መቼ ነው የሚቋቋመው? መቼ ነው ኢትዮጵያን ማስተካከል የሚቻለው? ይህንን ለማለት ነው። አመሰግናለሁ። ሄሎ፣ ቪኦዎች እንደምናችሁ። ደህና ናችሁ በጣም ደስ ይላል። ዛሬ ሲሁድ ማለት ነው ፕሮግራም ላይ በዚህ ሁለት ሰቶችና ዘማሪዎች ያቀረባችሁት በጣም ቆንጆ ነው። ወደ ብሌራ ሬዲዮ ጣቢያ አሰራጮች እንደምናላችሁ፣ እኔ የረጅም ጊዜ ተከታታያችሁ ነኝ። የምታደርጉት ሁሉ በጣም ደስ የሚልና በጣም አስደሳች ነው። ሚዛናዊና ማዕከላዊ የሆኑ ኢንፎርሜሽኖችን በማስተላለፋችሁ በጣም ላመሰግናችሁ እወዳለሁ ነገር ግን ዛሬ በተደረገው የሰማያዊ ፓርቲ ሰላማዊ ሰልፍ በጣም ጥሩና አስተማሪ ነው ይህም አንዱ የዲሞክራሲ መገለጫ ነው እንዲህ ብለው መናገር ሰላማዊ ሰልፍ ማድረግ መንግስትም ማውገዝ መንግስትም እንዲበረታታ ጥሩ ነው እና በዚያው ይቀጥሉበት ሁላችሁንም አመሰግናለሁ አታላው አሰፋ ነኝ ከእስራኤል። ቻው። ጤና ይስጥልኝ ቪኦኤዎች። አንድ አስተያየት ሰምቼ የነበረ ከአድማጭ በፌስቡክ የተላከል፣ እናንተ ስለ ኢትዮጵያ ብሔራዊ ቡድን ማለት ነው። እኔ እንደሚመስለኝ የኢትዮጵያ ብሔራዊ ቡድን አሰልጣኝ መለዋወጥ ወይም ነጭ ጥቁር ሳይሆን አይ ቲንክ ተጫዋቾቹ ራሳቸው ራሳቸውን ቢያጤኑት ነው የምለው። ተጫዋቾቹ ራሱ ራሳቸውን ቢያጤኑት፣ እነዚህ ሱስ አምጪ ነገሮች ከጫት መቃም የተለያዩ አይነት እነዚህ አልኮል ነገሮች ከነዚህ እንዲሪቁና እንዲጠነቀቁ ቆንጆ ነው። ሌላው አዲሱ አሰልጠና ከአርጀንቲና እንትን የተባለው ምንም እኔ መስሎም አይታየኝም። ምክንያቱም ሮናልዶን አሰልጥነውት ይሁን እኔ አልገባኝም። ሮናልዶ ታዋቂ ስለሆነ ምናልባት አጋጣሚ ይህን ሰውዬ ሊያሰለጥኑት ይችሉ ይሆናል ብለው ነው እሱን ሊመርጡ የቻሉት ይሁን፣ ሜሲን ያሰለጠነን ቢፈልጉ ይሻል ነበረ ነው የምለው። አመሰግናለሁ። ሙሰፋ ነኝ። ቪዎች እንደምናላችሁ ሰለሞን አንድ ዘገባ አቅርበህ ነበር እና ከፕሮግራም ላይ ተናጋሪ ከሆኑት ተማሪዎች ጋር የሰጡትን አስተያየት በሚመለከት ነበር። እርግጥ ለተማሪው፣ ለወላጆቹ፣ ለገበሬው፣ ለሚፈናቀለው መቆማቸው በጣም ደስ ይላል። ግን በዛ ቦታ ላይ ከኦሮሚያ ቦታ ላይ ሌላው ሰውን መጣ ነው የሚሉት እና ያ ምንም አይደለም የሚሉትን ይበ የራሳቸው ነው። ግን የገረመኝ ነገር ቢኖር ኦሮሚኛ የኢትዮጵያ ብሔራዊ ቋንቋ ሁለተኛ ምን ማለት ነው ሊገባኝ አልቻለም። እና በክልላቸው ከ ኦሮሞ ሌላ እንዳይኖር እየፈለጉ አማርኛ ተጭኖብናል እያሉ ሁለት ሶስተኛው የሚሆነው ሌላው ሌላው እንግዲህ አማራውም ትግሬውም ሌላውም የግድ ኦሮሞኛ መናገር አለበት ብለው ሲያስቡ ምን ለማለት ነው? ሌላው ሕዝብ የመናገርም ያለመናገር መብት የለውም አይጠየቅም ወይ? የኦሮሞ ባለስልጣኖች ልጆቻቸው በእንግሊዝኛ ነው የሚያስቡ ከተማው እና የድሃው ልጅ ከሌላው አለም ጋር የሚያነጋግረው የሚግባባበት ቋንቋ እንዲኖሩ አይፈለግም ወይ? ጥያቄ እና የኢትዮጵያ ሕዝብ የሁለተኛ ቋንቋ ምን ይጨመረል ቢባል ፈረንሳይኛና ኦሮምኛ ትግርኛ የሚል አይመስለኝም እንግሊዝኛ የሚል ይመስለኛል ምክንያቱም ሁሉም በተቻለው መጠን ከሌላው ዓለም ጋር የሚያገናኘውን ነገር ነው ለመማር የሚፈልገው እና በሌላው ላይ እንጫን የሚሉት ነገር በጣም ገርሞኛል እና ኢትዮጵያዊነትን አያጣም ወይ ትንሽ ነገሩ ስለገረመኝ ነው አመሰግናለሁ አድማጮቻችንን አስተያየት ስለሰጣችሁ እናመሰግናለን። ሌሎቻችሁም እንዲሁ ላኩልን። አስተያየት የምንቀበልበት ነጻው ቴሌፎን ቁጥር 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን ማኖር ነው። በኢሜይል ለመላክ ለምትፈልጉ ደግሞ አዲሱ አድራሻውን ይሰጣል ብዬ አስባለሁ። ቅድም ልና የኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ጻፉልን። አሁን ወደ መደበኛዎቹ ፕሮግራሞች እንለፍ። ቀደም ሲል ያስተዋወቅነው በኦሮሚያ ክልል የሚንቀሳቀሰው ሰላማዊ ሰልፍ ሪፖርት አሁንም አልደረሰን፣ እንደደረሰን እናቀርባለን። አሁን የአሜሪካ መዝናኛ ክፍለ ጊዜ የዛሬው ቅንብር ሙዚቃ በጽኑ በታመሙ ሰዎች ጤና ላይ ሊያመጣ የሚችለውን ለውጥ አስመልክቶ በቅርቡ በወጡ ሁለት ጥናቶች የቀረቡ ጭብጦችን የሚመለከት ይሆናል። ሪቻርድ ፖል ያጠናቀረውን ዘገባ አሉላ ከበደ ይዞ ቀርቧል። በተለያዩ ሆስፒታሎች እና የጤና ተቋማት ከተለምዶ መደበኛ ሕክምና ዘዴዎች ወይም አሰራሮች መድኃኒቶችና የቀዶ ሕክምና ሌላ በማሸት ሕክምና በመሳሰሉ መንገዶች የአእምሮን አሰራር በመቆጣጠርና በመግራት የሚደረጉትን አክሎ ለመዳን ያግዛሉ የሚባሉ ልዩ ልዩ ዘዴዎችን መጠቀም በስፋት እየተለመደ መጥቷል። በሙዚቃ ማከምም እንዲሁ በተመሳሳይ ለመዳን መላ በሚል የተመረጠ ሌላ ዘዴ ሊሆን ነው። ሳንድራ ሲድሊኪ በኦሃዮ የክሊቭላንድ የእንክብካቤና ድጋፍ ጤና አገልግሎት ተቋም ከፍተኛ ተመራማሪ ናቸው። ሙዚቃን በህክምና ዘዴነት እንድንጠቀም ከአንድ በላይ ምክንያት አለ ይላሉ። አንዱ በጣም ውድ ያለመሆኑ፣ ዋናው ግን የስቃይን ስሜት በማለዘብ ያለውን ተጨባጭ ጠቀሜታ አስመልክቶ ባካሄዷቸው በርካታ ጥናቶች የተገኙት ውጤቶች ናቸው ይላሉ። በተለይ ዶክተር ሜሪያን ጉድ ኃይለኛ የህመም ስቃይን ሙዚቃን አስመልክቶ ያደረ የህመም ስቃይንና ሙዚቃን አስመልክቶ ያደረጓቸው ጥናቶች በርካታ ናቸው። የሆድቃ ቀዶ ህክምናን ሙዚቃን የሚመለከቱት ዋኖቹ ናቸው። በእነኚህም ጥናቶች፣ በሌሎች መሰል ጥናቶች እንደታየው ሁሉ ህሙማን ይህን የመሰሉ ሙዚቃዎች እንዲሰሙ ተደረጉ። የሪቻርድ ብላክ ዋክ ካፑስታን ኢቭን ደ ሮክስ አር ዳንሲንግ አለቶች እንኳን ሳይቀሩ ይደንሳሉ የተሰኘ ስልት ነበር። ለቅምሻህል እየሰማን ያለ ነው። ዶክተር ጉድ በጥናታቸው እንዳመላከቱት ታዲያ ሙዚቃውን ያደመጡ ህሙማን ከተደረገላቸው የአንጀት ቀዶ ህክምና በኋላ ይወስዷቸው የነበሩትን እንደ ኦፒድስ የመሳሰሉ የበረታ ስቃይ አስታጋሽ መድኃኒቶች መጠን ሊቀንሱ ቻሉ። እንደ ዶክተር ሲድሌኪም ገለጣ የሚወስዷቸውን ኃይለኛ ስቃይ አስታጋሽ መድኃኒቶች መጠን በመቀነስ በተጓዳኙም መድኃኒቶቹ የጎንዮሽ ጉዳቶችን ማስቀረት ወይም መቀነስ አስችለዋል። ዶክተር ሲድሌኪና ሌላው አጋራቸው በኦሃዮ ስቴት ዩኒቨርሲቲ የነርሲንግ ትምህርት ቤት የህመም ስቃይ ቁጥጥር ጥናትና ምርምር ክፍል የህክምና ፕሮፌሰሯ ዶክተር ሊንዳ ክላይን ለከፍተኛ ስቃይ የሚዳረጉ ስር የሰደዱ በሽታዎች በሚቀሰቀሱበት በሚቀሰቅሱት የስቃይ ስሜት የሚከሱትን የተስፋ መቁረጥ ሁኔታም ለመቀየር የሚያስችል ዘዴ ለመፍጠር ተግተው በጥናታቸው እንደተመለከተው ያን የከፋ የተስፋ መቁረጥ ስሜት ለማርገብ ብቻ ሳይሆን ለከፍተኛ ስቃይ ስሜት የተዳረጉ ሰዎች የሚገጥማቸውን ጭንቀት ለማከም በወጉ መተንፈስ ተስኗቸው ለረዥም ጊዜ ለመተንፈስ በሚረዱ መሳሪያዎች እየተረዱ ከሆስፒታል ለመቆየት ከተገደዱ ሰዎች ጋርም ብዙ ጊዜ አጠፉ። በሙዚቃ ህክምናው የታገዙ ህሙማን ታዲያ ያለ መድኃኒት እገዛ ዘና ማለትን፣ ጭንቀታቸውን ማቅለልና ማረፍ፣ ጥሩ እንቅልፍ ማግኘትም ቻሉ። ስቃይን ለመቀነስና ለእንቅልፍ የወስዷቸው የነበሩ መድኃኒቶችን መጠንም በአንጻሩ ቀነሱ። ይህን ሁሉ እንደምን በሙዚቃ ህክምና ማሳካት ተቻለ በሚለው ላይ ሁለቱ ሐኪሞች ተመሳሳይ ሐሳብ ነው የሚጋሩት። ዶክተር ሊንዳ ክላይን ሚዚክ ኦፐሬትስ ኦን ማኒ ለቨልስ ሙዚቃ በተለያዩ መንገዶችና ደረጃዎች ነው የሚሰራው። ዘና የሚያደርግ ሙዚቃ በምናዳምጥበት ጊዜ በአንጎል ያለውን አሰራር በመለወጥ በስቃይ በመጠበብ በጭንቀት የተጠመደን አእምሮ ማዘናጋት ይችላል። ሐኪሞቹ ሌላም የሚስማሙበት ቁም ነገር አለ። ያ ተወዳጅ የሬጌ አቀንቃኝ በአማሊ አንዱ የሙዚቃ Mr. One good thing about music. One good thing about music when it hits You okay. oh, oh, one good thing about music when it hits You አድማጮች ቀደም ሲል የገለጽንላችሁ ዘገባ ደርሶናል። ከአዲስ አበባ አጎራባች ከተሞችና ከዋና ከተማዋ ማስተር ፕላን ጋር ተያይዞ ሰሞኑን በተለያዩ የኦሮሚያ ከተሞች ውስጥ የተነሳው ተቃውሞ እንደቀጠለ መሆኑ ተነግሯል። ዛሬ በአንዳንድ ከተሞች ከጸጥታ ኃይሎች ጋር በተፈጠረ ግጭት ጉዳት የደረሰባቸው እንዳሉም ተናግረዋል። ሰሎሞን አባተ አንዳንዶቹን በቴሌፎን ለማግኘት ሞክሮ ተከታዩን አጠናቅረዋል። የአዲስ አበባን አጎራባች ወይም ዙሪያ ከተሞች በርዕሰ ከተማይቱ ማስተር ፕላን ውስጥ አካቶ የማልማት ሀሳብ ከመንግስት ከተንጸባረቀ ወዲህ በተቃዋሚ የፖለቲካ ፓርቲዎች የተሰማው ተቃውሞ ወደ ዩኒቨርሲቲዎቹ ማህበረሰቦች ከዘለቀ ቀናት ተቆጠሩ። ካለፈው ሳምንት ጀምሮ በተለያዩ የኦሮሚያ ዩኒቨርሲቲዎች ውስጥ ያሉ ተማሪዎች ተቃውሟቸውን በደብዳቤዎችና በሰላማዊ ሰልፎች እያሰሙ መሆናቸውን ሲገልጹልን መቆየታቸውን ዘግበናል። ትናንትም በጅማ፣ በሀሮማያ፣ በአምቦ ያለውን ሁኔታ መቃኘት ደዋውለን በጅማ ከጸጥታ ኃይሎች ጋር ግጭት እንደነበረ፣ ባህሮማያና በአምቦ ግን ከስጋት በስተቀር የተፈጠረ ችግር እንዳልነበረ ተማሪዎችና ነዋሪዎች ነግረውን እንደነበረ ዘግበናል። የዛሬ የአምቦ ሁኔታ ግን ከዚያ የተለየ እንደሆነ አንድ ማምሻውን ያነጋገርኳቸው የከተማው ነዋሪ ገልጸውልኛል። ነዋሪ ነ ተማሪ መፍቱ ለመጠበቅ ሰልፊ ወጡ ካልሲ ሲወጡት መንገድ ላይ ፖሊሶችና የፌዴራል ሰራዊት መከላከያው ይዞ መሳሪያ ይዞ ትጥቅ እንታጠቀ መጣ እና በተ ነው ሲበተን፣ ድጋሜ ተመለሱና ስለ መብታችን ለምን አይጠይቁንም ለምን አይናገሩ አና መናገር አንችልም ብሎ ጠየቁት። ከዛ ልጆቹን አትወጡም ብሎ ጨፈጨፉ። ግቢ ውስጥ ህዝቡን ብጥብጥ ተነሳ። እዛ አስገቡና ጭፍጭፍ አድርጎ ጨፈጨፉት። መቼ ነው እሱ ይሄ የሆነው? ዛሬ ዛሬ ከሰዓት በኋላ ነው። ጠዋት የሀገር ውስጥ ትንሽ ልጆች ሁለተኛ ክፍል አስራ ሁለተኛ ክፍል አስረኛ ክፍል የሚማሩ ናቸው። ትንሽ ርብሻ ተነሳና እነሱን በተኑ እና ደበደቡ። ያሰሩ አሰሩ ያላሰሩ ተበትኖ ወደ ሀገራቸው ገቡ። ከዛ በኋላ ወደ ስምንት ከሰዓት በኋላ ዩኒቨርሲቲን ጀመረ። ከዩኒቨርሲቲም ጠየቁት እንወጣለን መብታችን መጠየቅ እንችልም ብሎ ስጠይቁት አትወጡም ብሎ ከለከሉት። በዛ በተነሳ እንዳለ ገቡና ሰራዊት እንዳለ ጭፍጭፍ አድርጎ ከግብ አጥር የዘለሉ እያሉ እየበተኑ ያባረሩ የጨፈጨፉ ያገኙትን አስሮ ወደ እስር ቤት ቤተ መንግስት ያሰሩ፣ እንዲህ ስቃይ ያሳዩ። ሮጦ እንዳጋጣሚ በሬን ሮጦ መጡ እና በሬን ገንጥሎ ገቡ። ሲገቡ በሩን ዘጋቸው። ፌዴራል ስመጣ ተማሪዎቹ ናቸው የገቡት። መኖሪያዬ እሺ፣ ሲገቡ ለምኔ አስገባ ብሎኝ ጠየቁኝ። ስጠይቁኝ አየ ሮጦ መጡ። ስመጡን ምንም ማድረግ አልችልም ሰው ለነፍስ ሮጦ ሸሽቶ ገቡ። ስለገቡ ምንም ማድረግ አልችልም። እኔ መኖሪያዬ ከቤተሰቤ ጋር ነው፣ ቁጭ ብያለሁ ያለው። በዛ የተነሳ አንተ ዋና ነው፣ አንተ ነው ያስገባ ብሎን እኔ ራሴን ጭፍጭፍ አድርጎን ከነ ቤተሰቤ ልጆቼን ጭፍጭፍ አድርጎኝ እኔ በህግ ህግ የምታውቁ ከሆነ ቤቴ ነው እንጂ እኔ ውጭ ያልነበርኩም። እኔ ያለው ቤቴ ነው። ቤቴ ውስጥ ገቡ ደግሞ ምንም ማድረግ አልችልም ብዬ ስጮይ እኔ ለነፍሴ ነው። በቃ ህይወቴን ለማትረፌም ቢዛውን ተንከባልሌ ውያልኩን አስቀሩኝ። ልጆችን ሁለት ልጆች ይዘዱ እኔ አንዱን ግማሾቹ ማብራት ስመቱ ማብራት ተሰብ ተቆረጠና አንዱ ልጁ ያዘ። እዛን ስንከባለል ስንከባለል አንስቶኝ በመኪና ጭነው ይዞ ወደ ቤተ መንግስት እኮ ነው፣ እንዳለ ሰብስቦ ወደ ሰፈሩ ሁሉ ጠቅላይ ስጨፈጭፉ ሲጨፈጭፉ ያባረሩን የሰበሩን ናሜራ ያዝገባን ሳፍሮ ገብቶ ጭፍጭፍ አድርጎ ህዝቡን እንዳለ ሰብስቦ ነው ወደ ቤተ መንግስት ያስገቡት። ተማሪዎች ስንት ሰው ይሆናል የታሰረው? እንደ ግፋ ካለ ከሶስት መቶ በላይ አሁንም እንደ ህዝቡ መንገድ እኮ የሚያልፍ ወዲህ ወዲህ ማለት የለም መጨፍጨፍ ብቻ ነው ማያዝ ብቻ ነው። ከባድ ጉዳት የደረሰባቸው አሉ። ምን ይታወቃል? እኔ ጭንቅላታቸው ወዲህ ምናምን የለም ይሄ ደም በአፍና በአንፍንጫ የሚወጣ አለ ይሄን ይሄን ማለት የለም፣ መጨብጠብ ብቻ ነው እንጂ ይሄ ይሄ ማለት ማን ይችላል? በሌላ በኩል ደግሞ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎችም እንዲሁ ባለፈው ሳምንት ጥያቄዎችን አንስተው ዛሬ ከጸጥታ ኃይሎች ጋር ግጭት ውስጥ መግባታቸውን አንድ ከግቢው ሸሽቼ ተደብቄ ነው ያለሁት የሚል ተማሪ ማምሻውን ነግሮኛል። የእኛ ጥያቄ የመፍት ጥያቄ ነበረ። የአዲሳባ አካባቢ የአዲሳባ ዙሪያ ላይ የነበሩ መሬቶች አዲሳባ ፌዴራል ስር እያገቡ ነበሩ። እነሱ በእነሱ እንትን ማለት ነው በእነሱ ያስከትላል። ይህንን ተቃውሞ እንትን ለማድረግ ነበር የሰላማዊ ሰልፍ ወጣ ነው። ሁለተኛ ላ ደግሞ የነበረው እዛ የምታተሙ መጽሔቶች ነበሩ፣ ቁም ነገርና ሎን የሚባል ትንሽ የኦሮሞ ብሔረሰብ የሚያቆሽሽ ነበረ እሱ የሚጻፈው እሱም እንዲዘጋ የምን ነበረ እና ሶስተኛ ላይ ነበረ አዲስ አበባ ኢንፊኖ ውስጥ የነበረ የሚኒልክ እንትን እንዲነሳ ነበረ የጠየቁ የጠየቅነው የሚኒልክ ሀውልት ሀውልት ጊዮርጊስ ያለው አዎ አዎ ጊዮርጊስ ያለው። እና የታሰሩ የኦሮሞ ተማሪዎች እና የኦሮሞ ምሁራኖች ከእስር ቤት እንዲፈቱ ልን ነበር የጠየቅነው። ምንም መስክ ስላላገኘ ነው። ዛሬ እሱን ልንጠይቅ ነበር። ወደ ከተማ ወደ አዳማ ከተማ አስተዳደር ሄደን ልንጠይቅ በሰላማዊ ሰልፍ ነበር። ከዛ በፌዴራል ፖሊስ አትወጡም፣ ምንም መፍትሄ ላችሁም ለማውጣት ወቅታችሁ፣ ምንም እዚህ የሚያናግራችሁ አካል እናመጣለን ምናምን እያሉ ነበር። እስከ አራት እስከ ሶስት ሰዓት እየጠበቅን ነበር በሰልፍ። ከዛ ጠባቅ ጠባቅ እስከ አምስት ሰዓት ምንም አጣን፣ እንወጣለን ስንላቸው ደበደቡ። ከዛ ተማሪዎች ብዙ ተማሪዎች ነበሩ። ውጭ ከውጭም ወደ ውስጥ እየገቡ የነበሩ ከተማ ውስጥ ነበሩና ከከተማ ውጭ ያሉን ከሌላ ይረሰቡ ማለት ነው። እና እነሱንም እዛ ይዞ ታሰሩት። ተማሪዎችም ግድ ውስጥ ነበሩትም ይዛ ይዞ ነው እስር ቤት ያሉ ሰውን በነቀምት ዩኒቨርሲቲና በመምህራን ማሰልጠኛ ኮሌጅ ውስጥም እንዲሁ የተማሪዎች እንቅስቃሴ እንደነበረና ና ከጸጥታ ኃይሎች ጋርም ግጭት መፈጠሩን ወደዚያው ደው እያነጋገርኳቸው ነዋሪዎችና ተማሪዎች ነግሮኛል ነግረውኛል። ይህን የሰሞኑን ሁኔታ አስመልክቶ የኦሮሚያ ባለስልጣናት የሚሉት ካለ እየተከናወነ ያለ ስራ ወይም መፍትሄ እንዳለ ለመጠየቅ ወደ አስተዳደርና ጸጥታ ዘርፍ እንዲሁም ወደ ፖሊስ ኮሚሽን ቃል አቀባዮች ዛሬም በተደጋጋሚ ደውለን ሞክረን ነበር። ስልኮች አንድም አይነሱም ካለበለዚ ለዚያም ዝግ ናቸው። ለማንኛውም ጥረቴን በመቀጠል ወደ ጨፌ ኦሮሚያ ወደ ፕሬዚደንቱ ጽህፈት ቤት ደውዬ አንድ ሰው አግኝቼ ነበር። ውይይታችን እንዲህ ተጀምሮ አለቀ። ሄሎ፣ ጤና ይስጥልኝ። ደህና፣ እግዚአብሔር ይመስገን። እኔ ሰሎሞን አባተ እባላለሁኝ ከዋሽንግተን ነው ምደውለው ከአሜሪካ ድምፅ ራዲዮ ጣቢያ ሊያናግሩኝ ይችላሉ? ትንሽ ጊዜ የኖሩት ይሆን? በምን ጉዳይ ላ ኦሮሚያ ውስጥ አሁን እየታየ ያለ የተማሪዎች እንቅስቃሴና የአዲስ አበባን አካባቢ ከተሞችን የሚመለከት ጥያቄ ነበረ ሁን እሺ። መቼ ልደውልሎት? እንግዲህ በተመቼ ጊዜ መደውል። ነገ ብደውልሎት? ከሰዓት በኋላ አካባቢ ያገኘታለሁኝ። ስልኩም ተዘጋ። ሌላም መልስ የሚሰጥ የመንግስት አካል አላገኘውም። ለጊዜው በጥረት ይቀጥላለሁ። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን። አድማጮቻችን፣ ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ከሁለተኛው አጋማሽ ቅንብሮች きいたいゆくゆかったな。 ሐኪሞን ይጠይቁ በእንግሊዝኛ ስቶማክ ፍሉ የሆድቃ ጉንፋን የሚል ቅጽል የተሰጠውን የበሽታ አይነት አስመልክቶ ከአድማጭ የደረሱ ጥያቄዎችን መነሻ አድርጎ የተቀናበረ ዝግጅት ነው ይዞ የቀረበው። ጠያቂዎች ወይዘሮ አበበች ነኛው ከዚህ ከዩናይትድ ስቴትስ ቨርጂኒያ፣ አሌክዛንድሪያ ከተማ፣ አቶ መልካሙ አብነት ካሰላ እንዲሁም ተማሪ አህመድ ኑር ሁሴን ከአለማያ ዩኒቨርሲቲ ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ በዚህ በዩናይትድ ስቴትስ በጆርጂያ ክፍለ ግዛት የሜዮ ክሊኒክ የተላላፊ በሽታዎችና የውስጥ ደዌ ሕክምና ሐኪምና አማካሪ የሆኑትን ዶክተር ዮሴፍ ብርቁን አወያይቷል። ዶክተር ዮሴፍ ብርቁ በልማድ ስቶማክ ቫይረስ በመባል የሚታወቅ የሆድቃ ጉንፋን መሰል የሚል ቅጽል የተሰጠው ነገር ግን ይሄ ስም ተገቢ አይደለም፣ የሚል አነጋገርም አለ። በልማድ በዚህ ስም የሚጠራ በሽታን በተመለከተ ነው የዛሬ በርከት ያለው አድማጮቻችን ጥያቄ። አንዳንዴም በወረርሽኝ መልክ ጭምር የሚቀሰቀስ ለአጣዳፊ ተቅማጥና ትውከት የሚጋለጡበትን የበሽታ አይነት በመረዳት ብንጀምር ይህ በሽታ በምን ይከሰታል? ምን አይነት ችግሮችስ ያስከትላል? በጣም ጥሩ መሰረታዊ ጥያቄ ነው። ስቶማክ ፍሉ እንዳልከው ትክክለኛ አጠቃቀም አይደለም ለተባለው በርታ ስሜት ስቶማክ ፍሉ በአማርኛ ሲገለጽ አጣዳፊ ተቅማጥ ትውከት እና የማቅለሽለሽ ስሜቶች ሲኖረው በአብዛኛው የሚከሰተው በተለያዩ ቫይረስ፣ አንዳንድ ጊዜ የባክቴሪያል ወይም ደግሞ ጀርምስ ወይም ደግሞ ፓራሳይት ሊያስከስቱ የሚችሉት ስሜት ነው። በአጠቃላይ ከአየር መተንፈሻ ኢንፌክሽን ጋር የተገናኘ አይደለም እና በሕክምና ደረጃ ስናየው ሚስ ኖመር ነው የምንለው፣ ትክክለኛ ያልሆነ የቃላት አጠቃቀም የዋለበት ተደርጎ ነው የሚወሰደው። በተለምዶ ሲወርድ ሲዋረድ ተጠቅሞ ቃሉ ቀረ እንጂ በእንግሊዘኛ ጋስትሮኢንትራይተስ በአማርኛ ደግሞ የአጣዳፊ ተቅማጥና ትውከት የምንለው ነው ስቶማክ ፍሉ በኮቴሽን ነው ማስቀምጠው። ብዙ ጊዜ አንጠቀምበትም በሜዲካል ተርም። በልማድ ሰዎች የሚጠቀሙበት እንዳለ ይመጣል እንጂ ሕክምና ቃሉ ትክክለኛውን አይወክልም ነው ያሉን። አይወክልም። ዶክተር ዮሴፍ አበበችሁ ነኛው የተባሉ አድማጫችን ከቨርጂኒያ አንዷ ጥያቄ ናቸው እንዲሁ ሁለት አድማጮቻችን ከኢትዮጵያ ጠይቀውናል በተለይ ዜና ሴስ ነዋሪ የሆኑት ወይዘሮ አበበችሁ ነኛው በወረርሽኝ መልክ የሚከሰትበት እንዴት ነው ወረርሽኝ ሆነው የሚከሰተው የሚል ጥያቄ አንስተዋል የሚቀሰቀስባቸው ወይም በሽታው አምጪ የሆኑት ህዋሳቶች በአንድ ጊዜ በተለያየ ቦታ እንዲከሰቱ የሚያደርግበትን ምክንያት ቢያስረዱን በጣም ጥሩ ይሄንን ጥያቄ በተለያየ ክፍል ብናየው በወረርሽኝ መልክ በየትኛው የእድሜ ክልል ባሉ በሽተኞች ላይ እንደተከሰተ በተለይ በህፃናት ላይ ትምህርት ቤት በሚከፈትበት ጊዜ በክረምት ወቅት በተለይ በአሜሪካ ውስጥ የተለመደ ነው። በመነካካት ክሎዝ ኮንታክት በምንለው የሚተላለፍ ከእጅ ወደ አፍ ትንንሽ ልጆች አብረው ሲጫወቱ የሚተላለፉ የቫይረስ ጀርሞች የስቶማክ ፍሉ ወይም ደግሞ ጋስትሮኢንትራይተስ ወይም አካዳፊ ተውከትና ተቅማጥ የሚባለውን በሽታ ሊያመጡ ይችላሉ። በሌላ ወቅት ደግሞ ከምግብ በመመረዝ ወይም ደግሞ ኮንታሚኔሽን ጋር የሚከሰቱ ስቶማክ ፍሉ ወይም ጋስትሮኢንትራይተስ ሊከሰቱ ይችላሉ። ይሄም አንዳንድ ጊዜ ሲዲሲ መግለጫዎችን ማስጠንቀቂያዎችን ሲሰጡ ሰምተን ሊሆን ይችላል። የምግቦች ጥንቃቄ ያድርጉ። ይሄ ምንድን ነው? ከምግብ አያያዝ ጋር የተያያዘ ነው። በተለያየ ወቅት በብዛት ምግብ ሀንድል በሚደረግበት ከምግብ ጋር ግንኙነት ያለው ስራ ያላቸው ነው የሚሉት፣ በጣም ጥሩ ለምሳሌ ምግብ ፓክ የሚደረግበት ኢን ማስ ፓክ የሚደረግበት ቦታዎች ላይ የታመመ ሰው ካለ ወይም ደግሞ ባክቴሪያውን ተሸክሞ የሚኖር ሰው ካለ ያንን በቀላሉ ፓክ በሚደረጉበት ምግቦች ላይ ኮንታሚኔት የማድረግ ሁኔታዎች ሲፈጠሩ ነው ብዙ ጊዜ በብዛት ሰዎች ሊታመሙ የሚችሉት። ምክንያቱም ያ ምግብ በብዛት ዲስትሪቢዩት ይደረጋል ማለት ነው ይሄ ባክቴሪያ ሊሆ በአብዛኛው በባክቴሪያ ወይም ደግሞ በፓራሳይት ነው የሚታየው። በቫይረስ የዚህ አይነት ሁኔታዎች አይታዩም። ምክንያቱም ብዙ ጊዜ ቫይረሶች ምግብ ላይ ለረጅም ጊዜ የመቆየት ቻንስ የላቸውም። ግን ያም ሆኖ በቫይረስም በአጋጣሚ በአንድ ወቅት በብዛት የተወሰኑ ሰዎች ሊታመሙ ይችላሉ። ያም በንክኪም እንደተባለው ልጆች አብረው ሲጫወቱ ከአንዱ ልጅ ወደ ሌላው በመነካካት የሚተላለፉ ቫይረሶች አሉ። ግን ዋናው ነገር የአጣዳፊ ተቅማጥና ትውከትን የሚያስከትሉ በሽታዎች ከቫይረስና ከፓራሳይት ጋር ተያይዘው ሲመጡ ከየት መጣ የሚለውን ነገር ስናይ ብዙ ጊዜ ከምግብ መበከል ጋር የተያያዙ ናቸው። ዶክተር ዮሴፍ ቀደም ብለው የበሽታውን ምንነት ሲገልጡ አጣዳፊ ተቅማጥና ትውከት የጎላውን ስፍራ እንደሚይዙ በመግለጾ የበሽታውን ምልክቶች አያይዞ መመልከት ይቻላል። ከዚህ ውጪ በዋናነት ሌሎች የሚታዩ ምልክቶች አሉ። ሌሎች ከምግብ መመረዝና ተዛማች በሽታዎችም ተመሳሳይ ምልክት ያሳያሉና በተለይ ይሄ የሆድቃ መታወክ በቫይረስና በሌሎች በሽታ አምጪ ተዋሲያን አማካኝነት የመጣ መሆኑ እንዲለዩ ሌሎች ምን አይነት ምልክቶች አብረው ይታያሉ ጎላ ብለው የሚታዩ ያዩትን ቢገልጹልን። እንግዲህ ዋናው ነገር ይሄ በሽታ የሚከሰተው በአጣዳፊ ነው። ዋናው ምልክቱ ሲነሳ፣ በአጣዳፊ ሲነሳው ከምግብ ጋር እየያያዙንና የጋስትሮኢንትራይተስ መሆኑን የምንለየው፣ እየመጣ ይሄደ እየመጣ ይሄደ፣ ያለ ረጅም ቆይታ ሊሆን አይችልም። አንዳንድ ጊዜ ደግሞ ተቅማጥም ሲኖር እንደ ጀርሙ አይነት አንዳንድ ባክቴሪያዎች ደም የመቀላቀልም ስሜቶች ሊያሳዩ ይችላሉ። የሆድ ቁርጠቶችም ይኖራሉ። በተረፈ ግን ከሌሎች የጨጓራና የአንጀት በሽታዎች የሚለየው ሌሎቹ የቆዩ በሽታዎች ስሜታቸው እየመጣ የሚሄድ ክብደት የመቀነስ ለረጅም ጊዜ የአሲድ ወደ አፍ መርጨት ስሜቶች፣ የረጅም ጊዜ የሆድ ቁርጠት እነዚህ አይነት ስሜቶች እየመጡ እየሄዱ የሚቆዩ ከሆነ ከአካዳፊ ጥማትና ከውከት በሽታዎች ጋራ የተያያዙ አይደሉም። አድማጮች፣ ቀጥሎ የሚቀርበው መደበኛው የማክሰኞ ምሽት ፕሮግራም ደግሞ ንግድና ምጣኔ ሀብት ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት በፓርላማ ቀርበው የዘጠኝ ወር የስራ ሪፖርታቸውን ለሕዝብ ተወካዮች አቅርበዋል። በዚህም የሀገሪቱ ምጣኔ ሀብት በሀገር ምርት ሲሰላ በ9.7 ከመቶ እያደገ መሆኑን ተናግረው እድገቱ ከታቀደው የ11.3 ከመቶ እድገት ለምን ዝቅ እንዳለ አስረድተዋል። የንግድና ምጣኔ ሀብት ፕሮግራም አዘጋጅና አቅራቢ ሄኖክ ሰማግዜር የጠቅላይ ሚኒስትሩን የፓርላማ ሪፖርት በባለሙያ አስተንትኗል። እንግዳው ዶክተር አክሎክ ቢራራ ከ30 ዓመታት በላይ በዓለም ባንክና ሌሎች ድርጅቶች በዓለም አቀፍ ልማት ዙሪያ የሰሩ ባለሙያ ናቸው። ጠቅላይ ሚኒስትሩ ዘጠኝ ነጥብ ሰባት በመቶ አድጓል በሚሉበት ጊዜ ይሄ የሚናቅ እድገት አይደለም። እውነት እድገቱ መሰረታዊ ከሆነ የኅብረተሰቡን ኑሮ የሚያሻሽል ከሆነ በእጀ ለማለት ይቻላል። የሚያኮራ እንጂ ዝቅተኛ እድገት ሆኖ አላገኘውም። ግን በአሀዙ ላይ ብዙ ጥያቄዎች ቢኖርኝም እሳቸው ያሉትን እስኪ እንቀበልና እፎይ እንበል እላለሁ። በተመሳሳይ የኢትዮጵያን የምጣኔ ሀብት ሁኔታ የተነበየው የዓለም ባንክ በሚቀጥሉት ከሶስት እስከ አምስት ዓመታት ያህል የኢትዮጵያ ኢኮኖሚ በሰባት ከመቶ አማካይ ያድጋል ሲል ትንበያ ይፋ አድርጎ ነበረ። ይሄ ቁጥር ከመንግስቱ ጋር ሁል ጊዜም የሚለያይ ነው። እንዴት ነው ይሄ ሊሆን የቻለው? ሊሆን የቻለው ምንድን ነው መንግስት በአብዛኛው የሚናገረው የእድገት አሀዝ ከሌሎች ከፍተኛ ከሆኑ ድርጅቶች ዓለም ባንክ፣ አይኤምኤፍ፣ የአፍሪካ ዴቨሎፕመንት ባንክ የመሳሰሉት ይለያል። እነሱ የሚያዩትና የሚያዩበት መነጸር እና መንግስት የሚያቀርበው ማስረጃ በጣም የተለያዩ ናቸው። በአብዛኛው እኮ እንግዲህ እድገት አለ ከተባለ የሰው የእለት ኑሮ እየተሻሻለ ሄደ ማለት ነው። ወጣቱ በአመት የሚያስፈልገው የስራ እድል ሁለት ሚሊየን ነው እና የማይነገሩት ነገሮች ከሚነገሩት የበለጡ ሆኖ ነው ያገኘኋቸው። እሳቸው በተናገሩት ላይ እንግዲህ የኢትዮጵያን ምጣኔ ሀብት በፊት በአይንም የሚታይ እድገት አለ፣ በተለይ በመሰረተ ልማት ግንባታ ዙሪያ። የአገልግሎት ዘርፉ ደግሞ በስፋት የምጣኔ ሀብቱ ከፍተኛ ድርሻ የያዘ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፓርላማ የየዘርፉ እድገት ምን እንደሚመስል ተናግረው ነበር። እስኪ እንስማ። በ ሁለት ሺ ስድስት በጀት አመት የ አስራ አንድ ነጥብ ሶስት በመቶ እድገት እንደሚመዘገብ የተተነበየ ሲሆን እድገቱም በሁሉም የኢኮኖሚ ዘርፎች አስተዋጽኦ አማካኝነት የሚገኝ እንደሆነና ከዚህ ውስጥ የግብርናው ዘርፍ የስምንት ነጥብ ስድስት በመቶ የኢንዱስትሪና የአገልግሎት ዘርፎች በቅደም ተከተል የ ሀያ አንድ ነጥብ አራት በመቶና የ አስር ነጥብ አምስት በመቶ እድገት እንደሚያስመዘግቡ ታሳቢ ተደርጓል። ዶክተር አክሎግ የኢንዱስትሪ ዘርፍ እድገት እንግዲህ ከሀያ በመቶ በላይ ሲጠራ ለመጀመሪያ ጊዜ መስማቴ ነው። ከደርግ ጊዜ ጀምሮ ከኃይለ ሥላሴ ጀምሮ የመንግስቶቹ በሚሉት የኢንዱስትሪው እድገት ከ አስር ከመቶ በልጦ አያውቅምና ይሄኛው ግብ ትንሽ ላቅ ያለ ይመስላል። በጣም ላቅ ያለ ነው። እንግዲህ መለኪያዎች እኮ አሉ አድማጮች እንደሚያውቁት ሁሉ መለኪያዎቹ ምንድን ነው? የኢንዱስትሪ ውጤት አለ በሚባልበት ጊዜ በአቅርቦት በኩል ህዝቡ የፈለገውን ለመግዛት ይችላል። ከውጭ የሚሸመተው እቃ እየቀነሰ ይሄዳል ማለት ነው። በዚያ በኩል ያለው መረጃ ምንድን ነው የሚለውን አብረው አላቀረቡትም። የኢንዱስትሪ ክፍሉ ሀያ አንድ በመቶ ደረስ በሚባልበት ጊዜ የሚታዩ የሚዳሰሱ የአቅርቦት እቃዎች ይኖራሉ ማለት ነው። የት ላይ ነው ያሉት የሚለው ጥያቄ በአእምሮ ይብላላል። እንግዲህ እድገቱን በምንመለከት ጊዜ ጠቅላይ ሚኒስትሩም በተለይ አነሰ የሚሉት የዘጠኝ ነጥብ ሰባት ከመቶ እድገት መጣ የሚሉት በተለይ በወጪ ገበያ ላይ በቡናና በወርቅ ዋጋ ላይ ያለው የዋጋ የዓለም አቀፍ የዋጋ መቀነስ ነው። ይህን እነኝህን ዘርፎች ስንመለከት ደግሞ የግብርና ዘርፍና አልፎም ደግሞ የመሬት ውስጥ አንጡራ ሀብት ወይም ማዕድን የማውጣት ስራዎች ናቸው። አክለውም በግብርና የፍራፍሬ የአበባ የመሳሰሉትን ኤክስፖርቶች ወይም ወጪ ገበያዎች ነው ሲመለከቱ የነበረው። እስቲ እንስማ። የግብርና ምርቶች ኤክስፖርት በአማካይ የዘጠኝ በመቶ እድገት የታየበት ቢሆንም ቡና ከፍተኛውን ድርሻ የሚይዝ በመሆኑና ከፍተኛ ቅናሽ ያሳየ በመሆኑ ወደ ሰማንያ በመቶ ከኤክስፖርታችን ድርሻ የያዘው ግብርና የሚፈለገውን ውጤት ልናገኝበት አልቻለም። እንዴት ይመለከቱታል? ይሄ ይሄ በጣም ቁልፍ ጥያቄ ነው አቶ ሄኖክ ብዙ ጊዜ የምከራከረው የኢትዮጵያ ኢኮኖሚ መዋቅራዊ የሆነ ስር ነቀል የሆነ ለውጥ አላሳየም የሚል ነው። እንግዲህ አንድ ሀገር በጣም በፍጥነት እያደገ ለመሄድ የሚቻለው የምስራቅ ኤዥያ ሀገሮች ዋና መረጃዎች ናቸው። እነዚህ ሀገሮች ከእርሻ ወደ ኢንዱስትሪ ተዘዋውረው የስራ እድሎችን ፈጥረዋል። የፍጆት እቃዎችን ለአገር ቤትም ለውጭ ሀገርም አቅርበዋል። ስለዚህ መዋቅራዊ ለውጥ ዘላቂነት ባለው መንገድ ሕዝብን በሚያሳትፍ መንገድ የግል ክፍሉን በሚያሳትፍ መንገድ ካደገ ጥቂት እቃዎች ላይ የመመካቱ አሀዝ እየቀነሰ ይሄዳል። ኢትዮጵያ እስካሁን ድረስ የሚታየው ኢኮኖሚው መዋቅራዊ ለውጥ ላላሳየ ማዕድንና፣ በተለይ በአበባ እና በቡና በመሳሰሉ ጥራጥሬ እቃዎች ላይ የመመካቱ ሂደት ግልጽ የሆነ ነው። በስተመጨረሻ የዋጋ ግሽበት ወደ ሰባት ከመቶ እንደወረደ ነው ጠቅላይ ሚኒስትሩ የተናገሩት። ይሄንን ለማድረግ ለረጅም ጊዜ መንግስቱ ፖሊሲዎች ቀርጾ ሲንቀሳቀስ ቆይቷል። በኢትዮጵያ ውስጥ ያለው ሁኔታ ይህንን ያሳያል። አቶ ሄኖክ በአሁኑ ጊዜ ህዝቡ እጅግ በጣም እየተመረረ ነው ያለው የእቃ ዋጋ ኑሯል፣ ቢኖርም አይገኝም ይላል እና የዋጋ ግሽበት ባለፉት ብዙ ዓመታት እጅግ በጣም ኑሮ አንድ ጊዜ አርባ አራት በመቶ የሆነበት ጊዜ አስታውሳለሁ። ከዚያ በኋላ ወደ ሀያ በመቶ አስራ አንድ በመቶ እንደዚህ እያለ ቆይቷል። እንግዲህ መታየት ያለበት ምንድን ነው ከህዝቡ የመግዛት አቅም አንጻር መሆን ይኖርበታል በደሞዝ የሚተዳደሩ ግለሰቦች ሰርተው ገርተው በየቀኑ ደክመው የሚኖሩ ግለሰቦች የመግዛት አቅማቸው የብሩ ዋጋ እየቀነሰ በመሄዱ የዋ የዋጋ ግሽበት አሁንም ዝቅተኛ ባለመሆኑ እየተጎዳ ሄደዋል ህብረተሰቡ ስለዚህ ሁልጊዜ የእድገቱን መለኪያ ማድረግ ያለብን ከሁለት አንጻሮች ይመስለኛል አንደኛ የምርት ኃይሎች እያደጉ ሂደዋል ወይ፣ እየተስፋፉ ሂደዋል ወይ፣ ተሳታፊው ህብረተሰብ አድጓል ወይ፣ የስራ እድል ተፈጥሯል ወይ የሚለው። ሌላው ደግሞ በእለት ከእለት በእለት ህብረተሰቡ ኑሮው እየተሻሻለ ሄዷል ወንስ እያቆለቆለ ሄዷል ከሚለው ነው ከዚህ አንጻር በሚታይበት ጊዜ እድገቱ ከህብረተሰቡ የመግዛት አቅም ከኑሮ መሻሻል ጋር የተያያዘ ሆኖ አላገኘውም ይህ ነው ትልቅ ችግር ዶክተር አክሎግ ቢራራ ከሰላሳ አመት በላይ በአለም ባንክና በሌሎች ድርጅቶች የዓለም አቀፍ የልማት ፖሊሲ ተግባር ላይ የሰሩ የምጣኔ ሀብት ባለሙያ ናቸው ለሰጡኝ ማብራሪያ አመሰግናለሁ እኔም አመሰግናለሁ ጤና ይስጥልኝ አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቀጣዩ ዝግጅት ግብርና፣ አዘጋጅና አቅራቢ ሰሎሞን አባተ። የመሬት ቅርምትና ሰፈራ በኢትዮጵያ ቆላዎችና ባሻገር በሚል ርዕስ የዋሽንግተን ዲሲ ዊልሰን ማዕከል አዘጋጅቶት በነበረ መድረክ ላይ ሰፊ ውይይት ተደርጎ ነበረ። ባለፉ ሁለት ተከታታይ ዝግጅቶች የቀረቡ ጽሑፎችና የውይይቶቹንም የተወሰነ ክፍል አስደምጠናል። ከጽሑፍ አቅራቢዎቹ የአዲስ አበባ ዩኒቨርሲቲ የሰላምና የጸጥታ ጥናቶች ኢንስቲትዩት መምህር ፋና ገብረ ሰንበትና በዊልሰን ማዕከል የእስያ መርሃ ግብር የደቡብና ደቡብ ምስራቅ እስያ ፕሮግራም ከፍተኛ ባለሙያ ማይክል ኩገልማን መልሶችና ተጨማሪ ማብራሪያዎችን ሰጥተዋል። በነገራችን ላይ በእንግሊዝኛው አጠራር ላንድ ግራብ ወይም ላንድ ሊዝ የሚባለው የመሬት ስሪት በአማርኛ መሬት ቅርምት ወይም ነጠቃ ብለው ተቃዋሚዎቹ ይጠሩታል። አራማጆቹና ደጋፊዎቹ ደግሞ የመሬት ኪራይ አሰራር ነው የሚሉት። በውይይቱ ውስጥ የትኛውም አጠራር ቢነሳ ተለይቶ ካልተጠቀሰ በስተቀር ሁሉም የሚናገሩት ስለ አንድ አይነት አሰራር መሆኑን ለመጠቆም እወዳለሁ። ባለፈው ውይይት መጨረሻ ላይ ፋና ገብረሰንበት በሰጡት ማብራሪያ ደቡብ ኦሞ ውስጥ ያሉት ሰፋፊ ፕሮጀክቶች በተለይ ከስኳርና ከሸንኮራ አገዳ ምርት ጋር የተያያዙት በአንድ ሄክታር ሁለት የስራ እድል እንደሚፈጥሩ ጠቁመው፣ አካባቢው ሰው በተመናመነ ሁኔታ የሰፈረበት በመሆኑ ተጨማሪ የስራ እድል ከደጋማዎቹና ከተጨናነቁት የሀገሪቱ ክፍሎች መውሰድ ሳያስፈልግ እንደማይቀር ገልጸዋል። የኦሞ ሸለቆ ሕዝብ ብዛት ወደ ሩብ ሚሊዮን ነው። ከዚህ ሰው ውስጥ የማይሠራው ከአምስት ሺህ ያነሰ ነው። በመሆኑም ከደጋማዎቹ አካባቢዎች ሰፊ የሥራ ፍልሰት እንጠብቃለን። ይህ ደግሞ ደጋዎቹ ውስጥ ያለውን የመሬት መጣበብ ችግር ያቀላል። ለደገኞቹም ጥቅም ያስገኛል። የዩናይትድ ስቴትሱ ዓለም አቀፍ የልማት ኤጀንሲ ዩኤስኤአይዲ ባልደረባ ቲም ማልቨል ሁለት ጥያቄዎችን አንስተዋል። የመጀመሪያው ጋምቤላና በአካባቢው ባሉ ክልሎች ውስጥ ነዋይ ለማፍሰስ ፍላጎት ያላቸው የሳዑዲ ባለሀብቶች ከሼህ አላሙዲ ሌላ ይኖሩ ይሆን የሚል ሲሆን ሁለተኛው ደግሞ ቢልጌትስ ስ ከሁለት እና ሶስት ዓመታት በፊት ቢልጌትስ ከጠቅላይ ሚኒስትር መለስ ጋር ተገናኝተው በነበረ ጊዜ የግብርና ሽግግር ወይም ትራንስፎርሜሽን ኤጀንሲ የሚባል ተቋም ለመፍጠር ወስነው እንዲያውም ቢልጌትስ ለዚሁ ጉዳይ ገንዘብ መድበው ነበር። አሁን ታዲያ አዲስ አበባ ላይ የግብርና ኢንቨስትመንቶቹን የሚያፈላልግና በግብርና ፖሊሲ ላይ የሚሠራ ትልቅ ቢሮ አለ። ለመሆኑ እያጠኑ ባሉት አካባቢ ላይ ይሄ ጉዳይ ተጽዕኖ ይኖረው ይሆን? ፋና ገብረ ሰንበት በሰጡት ምላሽ ጋምቤላ ውስጥ ባለፉት አራትና አምስት ዓመታት ወደ 380 የሚጠጉ ባለሀብቶች መሬት መከራየታቸውን ጠቁመው ከመካከላቸው የውጭ ባለሀብቶች አስራ ሁለት ኩባንያዎች ብቻ መሆናቸውን ገልጸዋል። ቀሪዎቹ ኢትዮጵያውያንና በዳያስፖራ ያሉ ኢትዮጵያውያን ወይም ትውልድ ኢትዮጵያውያን መሆናቸውን ተናግረዋል። አቶ ፋና ከአስራ ሁለቱ የውጭ ኩባንያዎች ደግሞ አብዛኞቹ የሕንድ መሆናቸውን፣ ቀሪዎቹ የቻይናና የቱርክ ኩባንያዎች መሆናቸውን ገልጸው ከሽህ አላሙዲው ሳኡዲ ስታር በስተቀር ሌሎች የሳኡዲ አረቢያ ድርጅቶች ወይም ነዋይ አፍሳሾች እንደሌሉ አመልክተዋል። ኤቲኤን በሚመለከት አሉ ፋና ስራ የጀመረው በአውሮፓውያኑ የዘመን አቆጣጠር በ2010 እና 11 ዓ ም አካባቢ ነው። የዛሬ አራት ዓመት ገደማ ማለት ነው። እናም ያተኮሩት በቆላዎች ውስጥ ሳይሆን ይበልጥ ለልማት ቀላል በሆኑት አካባቢዎች ነው። ዘይ ፎከስ ኦን ፕሮሚሲንግ ኤሪያስ ኖት ዘ ሎላንድ ዘ ሃይላንድ ቆላዎቹ ላይ አይደለም ትኩረቱ፣ ይልቅ በቂ ውሃ አነሰም በዛ ከዝናብ አጠር አካባቢዎች ጋር ሲነጻጸሩ ለልማት ይበልጥ በተመቹ ደጋማ አካባቢዎች ላይ ነው። ስለዚህ ለባለ አነስተኛ ይዞታ ገበሬዎች ቆላዎቹ ብዙም ተስፋ ሰጪ ባለመሆናቸው ኤቲኤ የሚሰራው ደጋዎች ላይ ነው። በመሆኑም የቢልጌትሱ ኤቲኤ በቆላዎች ውስጥ ቢሮም ሆነ ሠራተኛ እንደሌለው ፋና አመልክተዋል። የሃንገር ፕሮጀክቱ ታመነ ይህንን መሬት ነጠቃ የሚባል አሰራር ታሪክ ከውጭ የሚገባ ብቻ ሳይሆን በሀገር ውስጥም የሚካሄድ እንደሆነ አመልክተው፣ በኢኮኖሚ ፈርጠም ያሉት ደገኞች ደካሞቹን ቆለኞች ወይም የገንዘብና በትምህርት የመራመድ ዕድል ያገኙትና ስልጣን የጨበጡት ሰሜነኞቹ ደቡብተኞቹንና ምዕራብተኞቹን የሚበዘብዙበት አካሄድ ነው ብለዋል። በተለይ ባለፉት ሰላሳ አራት ዓመታት አሉ ታመና አክለው። You see the economically powerful highlanders, economically, education, whatever, and authority, those who are on power, usually exploiting the southern or the western or lowland Ethiopian parties over the past 34 years. I think what the Ethiopian government lacked uh, when doing this land leasing. እንደሚመስለኝ የኢትዮጵያ መንግሥት ይህንን የመሬት ኪራይ ሥራ ሲያከናውን የሚጎርለው እንዲህ ዐይነት ውይይቶችን ከአገሬው ሰው ጋር አለማድረጉ ነው። ደግሞም የአካባቢ ባለቤትነትም አላየሁበትም። ሌላው ጉዳይ አገሪቱ ውስጥ ፈላጭ ቆራጩ ኢህአደግ የመሆኑ ጉዳይ ነው። ሕገ መንግሥቱ አይደለም የአገሪቱን ሕይወት የሚወስነው፣ የፓርቲ ሥራ ነው ያለባት። የመሬት ቅርምትና ሰፈራ በኢትዮጵያ ቈላዎችና ባሻገር ውይይት ይቀጥላል። በማጠቃለያ ዜና እንሰናበታለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ነገ አዲስ አበባ ይገባሉ ለጉብኝት። ባለስልጣኑ ኢትዮጵያን የሚጎበኙት ዘጠኝ ጋዜጠኞችና አምደኞች በታሰሩ ቀናት ልዩነት መሆኑ ነው። ይህንን የእስር ጉዳይ ከኢትዮጵያ ባለስልጣናት ጋር እንደሚያነሱ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄን ሳኪ ገልጠዋል። ሰሪ የውጭ ጉዳይ ሚኒስትሩ ወደዚያ የሚያመሩት የአፍሪካ ጉዟቸው አካል ስለሆነ ነው። ባገኙት አጋጣሚ ሁሉ የሰብአዊ መብት ይዞታን አስመልክቶ የመገናኛ ብዙሀን ነጻነት፣ የዜጎች እኩልነት ና የመናገር ነጻነትን የተመለከቱ ጉዳዮችን ያነሳሉ። አሁንም ቢሆን ይህንን ጉዳይ እንደሚያነሱ እጠብቃለሁ። በትውልዱ ኤርትራዊ የሆነ እንግሊዛዊ ሀብቶ መሀሪ በሰው ልጆች መናገድ ወንጀል ዛሬ ዋሽንግተን ዲሲ በሚገኘው የፌዴራል ፍርድ ቤት እንደሚቀርብ ተገለጠ። ዝርዝሩን በነገው ፕሮግራም እናቀርባለን። ዝግጅታችን በዚሁ ማብቃቱ ነው። ወደ ትግርኛ ቋንቋ ስርጭት እናልፋለን። ያስተናገድናችሁ ቆንጅታዬና አዲሱ አበበ ነን። ሰላም፣ ደህና ደሩ፣ ደህና ደሩ።